በኢትዮጵያ ገዢ ፓርቲ ኢህአደግ ውስጥ ቁልፍ ሚና ያለው የሚባለው ሕዝባዊ ወያኔ ሓርነት ትግራይ ሁለት ወራት ለሚጠጋ ጊዜ ስብሰባ ተቀምጦ የውስጥ ችግሩ ላይ ተወያይቷል። አዲሱ አመራርም መርጧል። በጠባብነትና በትምክተኝነት የሚከሳቸው ከሌሎች የኢትዮጵያ ሕዝብ ዲሞክራሲያዊ ግንባር አባል ድርጅቶች ጋር አለው የሚባለው ቅራኔው መሠረቱ ምን ይሆን? በዚህ የፖለቲካ አለመግባባት ውስጥ እንዴት ነው የሕዝቡ የዲሞክራሲና መልካም አስተዳደር ጥያቄ የሚፈታው? ትዝታ በላቸው ሁለት በኢትዮጵያ ፖለቲካ ንቁ ተሳትፎ የሚያደርጉ ወጣቶችን አነጋግራለች። የውይይቱ ጭብጥ ርዕስ ሰጥታ ተወያዮች ራሳቸውን በማስተዋወቅ ዛሬ ወደሚቀርበው ክፍል አንድ እናልፋለን። በጣም ነው የማመሰግነው። አሁን በዚህ ውይይት ለመካፈል ፈቃደኞች ስለሆናችሁ መጀመሪያ ራሳችሁን ታስተዋውቁልኛላችሁ፣ ከዛ በኋላ በወቅታዊ የኢትዮጵያ ፖለቲካ ሁኔታ ላይ ነው የምንወያየው። ግን መጀመሪያ ራሳችሁን አስተዋውቁን። አቶ መስፍን ነጋሽ። አመሰግናለሁ። ትዝታ ዲኔ ኢትዮጵያ ካሰደደቻቸው ጋዜጠኞች አንዱ ነኝ። የቀድሞው አዲስ ነገር ጋዜጣ መስራችና ዋና አዘጋጅ ነበርኩ ከሌሎች ባልደረቦቼ ጋር የመሰረት ነው ነው። ከተሰደድኩ በኋላ ደግሞ ዋዜማ የሚባል ሬዲዮ ኦንላይን በኢንተርኔት ጀምሬ ይሰራለሁ። ከዛ በተጨማሪ እዚህ ስዊድን መሰረቱን ላደረገ አንድ በሰብአዊ መብቶች ላይ ለሚሰራ ድርጅት ይሰራለሁ። ዋና ስራዬ እሱ ነው። አመሰግናለሁ መስፍን። አቶ ገረሱ ቱፋ እኔ የምኖረው ሆላንድ ነው። አገር ቤት በነበርኩበት ጊዜ የተማሪዎች ንቅናቄ ውስጥ ነበርኩ። ኢትዮጵያ ውስጥ በሚደረጉ የፖለቲካ ሁኔታዎች ላይ ይሳተፋሉ። አስተያየቶችን ሰጣለሁ። አንዳንድ ጊዜም ቮለንተርሊ ወይም ላይ ዲስካሽኖችን ቮለንተር አደርጋለሁ። ይበቃል። እሺ በጣም ነው የማመሰግነው ሁለታችሁንም። የምንወያየው ወቅታዊ የኢትዮጵያ ፖለቲካ ሁኔታ ላይ ነው። በሶስት ከፍለን ለማየት እንሞክራለን። የወቅቱን የፖለቲካ ሁኔታ አንድ፣ ህዝባዊ ወያኔ ሀርነት ትግራይ ህወሓት ረዘም ላለ ጊዜ ያደረገው የማዕከላዊ ኮሚቴ ስብሰባና አዲስ አመራር በመምረጥ ያጠናቀቀው ነው። ከዚያ ቀደም ብሎ ደግሞ በውይይቱ ወቅት ለፖለቲካው ቀውስ ምክንያት የሆኑ ብሎ ያነሳቸው ሶስት ጭብጦችን እንመለከታለን። አንድ ራሱ በአመራሩ መካከል አንድነት እንዳልነበረው እና በመጠቃቃት ላይ የተመሰረተ ግንኙነት እንደነበረ እና አመራርም ድካም እንደነበረ የተነሳበት። ከዚያም በላይ ደግሞ ከሌሎች ኢህአዴግ አባል ድርጅቶች ጋር ከብሔረ አማራ ዲሞክራሲያዊ ንቅናቄና ከኦፒዲኦ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ጋር ስላለው ልዩነት ይሁን ቅራኔ በዚያ ውይይት ላይ የተነሱ ነጥቦች ናቸው። ከዚያ እንግዲህ ሕዝብ ያነሳቸው ጥያቄ አለ። በሙስና በኢኮኖሚ ጥቅም መዛባት፣ በሰብአዊ መብት ጥሰት፣ በስራት በግድያ ላይ ህዝብ ጥያቄ አለው። ያን ተከትሎ ደግሞ አሳሳቢ የሆኑ የእርስ በእርስ ግጭቶች በአገሪቱ ውስጥ አሉ። እንዴት ይፈታሉ እነኚህ? የሚሉ ጥያቄዎችን እናነሳለን። ኢትዮጵያ በሰላም ያለ ደም መፋሰስ ያለ ህዝብ ግጭት እንዴት ወደ ሰላም ልትሸጋገር እናም ህዝቧ የተመኘውን ዲሞክራሲ እንዴት ልታገኝ እንችላለን የሚለውን ነው ለማወያየት የምንሞክረው። በመጀመሪያ ከግምገማው እንነሳ ስቲ። የህወሓት ማዕከላዊ ኮሚቴ ከአንድ ወር በላይ ስብሰባ ካካሄደ በኋላ መሪዎች የሚላቸውን ዘጠኝ የድርጅቱ ስራ አስፈጻሚ ኮሚቴ አባላት መርጧል። እነሱም ዶክተር ደብረ ጽዮን ገብረ ሚካኤል ዋናው ሊቀመንበር ሲሆኑ ወይዘሮ ፈት ለወርቅ ገብረ እግዚአብሔር ደግሞ ምክትል ሊቀመንበር ተመርጠዋል እና በዚህ ላይ ያላችሁን አመለካከት ግለጹልኝ። ምን ለውጥ ያመጣል ለኢትዮጵያ? መርካቶ መስፍን፣ ልጀምር። አመሰግናለሁ እንግዲህ ስብሰባው ረዘም ያለ ጊዜ ነው የወሰደው። ኮስተር ያለ ንግግር ሳይነጋገሩ እንዳልቀሩ ገምታለን። ብዙ መረጃም ባይደርሰን እንደው እዚህም እዛም ከሚሰሙት ነገሮች በመነሳት እና ደግሞ በተለይ የወይዘሮ አዜብ መታገድ፣ የቀድሞ የድርጅቱ ሊቀመንበርና የክልሉ ፕሬዚዳንት መነሳታቸው ይሄ ኮስተር ያለ ንግግር መነጋገራቸውን ያሳያል። ይሄ ማለት ግን የተወያዩበት ጉዳይ ለትግራይ ሕዝብም ሆነ ለኢትዮጵያ ሕዝብ የሚፈይደው ቁም ነገር አለ ብሎ ማረጋገጫ ሊሆን አይችልም። የተመረጡትን ሰዎች በተመለከተ መቼም አንዳቸውም ስለ ዴሞክራሲ በመናገር ወይም ዴሞክራሲን ለማስፋፋት ተራከሩ የምናውቃቸው ሰዎች አይደሉም። ከዚህ ተነስቼ ሳየው ካለፈ ታሪካቸው ተነስቼ ሳየው የተለየ ነገር ያመጡልናል ብዬ ለመገመት በጣም ይቸግረኛል። ሆኖም በውይይቶቻቸው ላይ ያነሷቸውና የደረሱባቸውን መደምደሚያዎች ይሄ በመግለጫው የነገሩን እሱ የፕሮፖጋንዳ እንትን ነው፣ ቁም ነገር ያለው ነገር አይደለም። በትክክል ውስጥ የተነጋገሩበት እና የደረሱበት ቁም ነገር ለኢትዮጵያ አንዳች የሚፈይደው ነገር ካለ ግን ሰዎቹ ምናልባት ለውጥ የሚያመጡ ሊሆኑ ይችሉ ይሆናል። ምክንያቱም በፓርቲያቸውም በፌዴራል መንግስቱም ቁልፍ ሚና የሚጫወቱ ሰዎች ነበሩ፣ እነ ዶክተር ደብረጽዮን እና የተወሰኑት ሌሎቹም። ስለዚህ በሂደት የምናየው ነው የሚሆነው ብዬ ነው የምወስደው። መልካም አቶ መስፍን። አቶ ገረሱ ቱፋ የሚመጣ ለውጥ የለም ብሎ መደምደም እንደማይቻል ሁሉ አለ ብሎም መከራከር ይቻላል እና በተለይ ድርጅቱ መካከል አንድነት አልነበረም መጠቃቃት ነበረ የሚለውን ከፈታ ይሄ ለውጥ ማለቴ ነው። በአዎንታዊ መልኩ እነኚህ አዲስ የተመረጡት ሰዎች አስተዳደር ላይ ሊያተኩሩ የሚችሉበት ሁኔታ ይኖራል። መስፍን እንዳለው የሰማ ነው። በጣም ትንንሽ መግለጫዎችን ነው ይሄ ስብሰባ ከአይ ቲንክ ከመስከረም ሀያ ሁለት አካባቢ ጀምሮ ነው። ላለፉት ሁለት ወራት ነው ሲካሄድ የነበረው በመሀል ላይ እያቋረጡም እየተመለሱበትም። ስብሰባው ልክ በብላክ ቦክስ እንደሚደረግ አይነት ነገር ነው። ከውስጡ ወጥቶ ለህዝብ ጆሮ የደረሰ እነዚህ ፎርማል የተለመዱ እነዚህ የክራይ ሰብሳቢነት፣ መልካም አስተዳደር፣ ጥሮት ኮራፕሽን የተባሉ በጣም በጣም የተለመዱ አይነት ነገሮች ካልሆኑ በስተቀር የተለየ ነገር ወጥቶ ለህዝብ የተነገረ የለም። ስለዚህ ምንም ማለት ከባድ ነው። እነዚህ የተመረጡ የተባሉ ሰዎች ደብረ ጽዮንም ሆኑ ወይዘሪት ፍትለ ወርቅ የተለመዱ ስሞች ናቸው። እዚህ ውስጥ ላለፉት ሀያ ምናምን አመት የቆዩ ሰዎች ናቸው። መስፍን እንዳለው ከዚህ በፊት የተለየ አቋም በማራመድ የሚታወቁ አይነት ሰዎች አይደሉም። ስለዚህ እነሱን ብቻ አይተው የተለየ ለውጥ ያመጣሉ የሚል እምነት በእኔ በኩልም የለም። አገር ውስጥ አሁን በጣም ብዙ ቀውሶች አሉ፣ የፖለቲካ፣ የኢኮኖሚ ሌሎችም ቀውሶች አሉ። እነዚህ ነገሮች በምን መንገድ አድሬስ እንዳደረጉ እና እነዚህ ውስጥ ደግሞ በኢህአዴግ በሚባለው ድርጅት ውስጥ ቲፒኤልፍ ዋነኛው ተጫዋች ነበረ። ዲሲሽን አብዛኛው ዲሲሽኖችን ኢንፍሉዌንስ ያደርግ የነበረው ይሄ ድርጅት ነው። እነዚህ ሰዎች ደግሞ ዋነኛ አክተሮች ነበሩ በተለይ ደግሞ አቶ መለስ ከሞቱ በኋላ ደብረ ጽዮን ከፍተኛውን ሮል ከሚጫወቱ ሰዎች አንዱ ናቸው ስለዚህ አሁን መጥተው ችግሮች እና ቀውሶች ባሉበት ደረጃ አዲስ የሆነ ነገር ይዘው ናቸው የሚል እምነት የለኝም በውስጣቸው አከራካሪ ነገር እንደነበረ የሚያሳየው ሁለት ወር መፍጀቱ ምርጫ ነው ለማድረግ የዚህን ያህል ጊዜ መውሰዱ ስብሰባ ራሱ ጨረስን ብለው በተደጋጋሚ ከሁለት ጊዜ በላይ መግለጫውላ ሰጥተው ግን ስብሰባውን እንደቀጠሉ ነው የሚያሳየው እና በውስጥ የሚያጨቃጨቃቸው ነገር ነገር እንደነበረ ምንም ጥያቄ የለውም። ያ የሚያጨቃጭቃቸው ነገር ግን ለህዝቡ ምን ያህል ውጤታማ ነገር ያመጣል የሚለው ያው የሚታወቅ ነገር የለም። የተለየ ነገር መጠበቅ ከባድ ነው የሚመስለኝ።